ኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ከኢትዮጵያ ጥንታዊና የሥልጣኔ ማዕከል ከተሞች ውስጥ አንዷ የሐረር ከተማ ናት። ሐረር አያሌ የወዳሴ ስንኞች ተቋጥረውላታል፣ አፈታሪኮች ተተርከውላታል፣ ሙዚየሞች ባሰባሰቧቸው ተዳሳሽ ቅርሶች ጥንተ ታሪኳን ዘክረውላታል። ከአቶ ቶወልደ አብዶሽ የሐረሪ ክልል የባህል ቅርስና ቱሪዝም ቢሮ ኃላፊ ጋር የመነጋገሪያ ርዕሰ ጉዳያችን የሆነውም የሐረር የኢትዮጵያ ጥንታዊት ከተማነትና የሥልጣኔ ማዕከልነት ነው። የሐረር ጥንታዊ መነሻነት ከየት ነው? ስንል የመንደርደሪያ መጠይቃችን የማድረጋችን አስባብም ይኸው ነው። የአቶ ተወልዳ አብዶሽ ምላሽ እንዲህ ነው። እንደሚታወቀው ሐረር የጥንታዊ ከተሞች መካከል የጥንታዊነት አሰፋፈሩንና አኗኗር ሂደቱንም በጠበቀ መልኩ ይዘው ከቆዩ ከተሞች መካከል አንዷ ነች። ኢትዮጵያ ላይ በዛ ረገድ ይዘው የቆየ የለም። አብዛኛው የፈራረሰ ነው እና መነሻው የሐረር ከሀርላ መነሻ ነው ብለን መውሰድ እንችላለን ጥንታዊነቱን ማለት ነው። ከሀርላ ኮሚኒቲ የመጣ ነው። ከዛ በኋላ ደግሞ ከሼክ አባዲር ጋራ የተያዘ ታሪክም አላት። የመመስረቷ ሰባት የተለያዩ መንደሮች ነበሩ። እነኛን አንድ በማድረግ የተመሰረተችበት ሁኔታ አለ እና በማህበራዊ ኢኮኖሚያዊ እና ፖለቲካዊ መስተጋብሮችን እያካሄደች በውስጧም ሰው እየኖረ የዕለት ተዕለት ፍላጎቱንም እያሟላ ሕያው ሆነ ያለ ቅርስ ይዛ ነው ሀረር የቆየችው። ይሄ ልዩ ያደርጋታል ብዬ እገምታለሁ። ሀረር በተለይ ልዩ ከሚያደርጓት አንዱ አራተኛዋ የእስልምና ቅድስት ከተማ መባልም ትታወቃለች። ሌሎችም እንዳነሱት በኢኮኖሚም ቢሆን በንግዱ ዘርፍ እንደዚሁ ከመካከለኛው ምስራቅም ሆነ ከተለያዩ ዓለም ክፍላት ጋር ታገናኝ የነበረች ከተማ ነች። አሁንም ድረስ ከዚህ አልፎ የሀረር ከተማ አንዱ ከምትታወቅበት በተለይም ደግሞ በዩኔስኮ ተመዝግባ ያለችው የሀረር ጀጎል ነው። የሀረር ጀጎል በዓለም ቅርስነት ተመዝግቦ እንዲያዝ ዩኔስኮ የወደደው ከምን አኳያ ነው? ጀጎልን ልዩ የሚያደርገው ለዓለም ቅርስነት ያበቃው ታሪክ ምንድን ነው? አንደኛ ለዘመናት ያካበተችው የሰው ልጅ የታሪክ ሂደት ማሳያ የሆኑ አሻራዎች፣ ጥንታዊ ህንፃዎች፣ የከተማ ፕላን፣ አስደናቂ ጥበባት፣ ባህላዊ አደረጃጀቶች፣ የመሬት አጠቃቀምና አካባቢ መስተጋብር ያለውን ሁኔታዎችን በማየት እንደገና ቅድም የጠቀስኩት ትልቁ ነጥብ ህያው ሆኖ የባለፈው ትውልድ አሻራ ሳይፈርስ እዚች ጋር ብቻ ነበር ተብሎ በአንድ ሞኑመንት ወይንም ደግሞ በአንድ ሀውልት ሳይወሰን እያንዳንዱ የባለፈው ትውልድ ወይንም አባቶቻችን አሻራ አሁንም ልጆች ከልጅ ልጅ እየተላለፈ ያለ መሆኑ ቅርሱ ዓለም አቀፋዊና ክልላዊና ሀገራዊ ፋይዳ እንዲኖረው ዩኔስኮ በሁለት ሺ ስድስት መዝግቦታል። ዋናው የመዘገበው መዘገበው እነኚህ ነጥቦችን ጠቅለል ባለ መልኩ ሳስቀምጠው ማለት ነው። ጀጎል ግንብን ብቻ አይደለም የተመዘገበው የሚዳሰሱ እና የማይዳሰሱ ቅርሶች ጀጎል ውስጥ ያሉ ትውፊቶች፣ ባህሎች፣ መስተጋብሮችም ከየዚሁ የምዝገባው ፓርት ሆነው ነው የገቡት ማለት ነው። እና ዋናው ኪነ ጥበባዊ እና ባለፈው ትውልድ የታሪክ አሻራ ማሳያ የሆኑ በርካታ ነጥቦችን መያዙ ነው እንድትመዘገብ ያደረገው። ከዛ ውጪ ደግሞ ስንመጣ ከሱ ቀደም ብሎ በሁለት ሺህ ሶስትም ሌላ የሰላም የመቻቻል እና የፍቅር ከተማም ተብላ የተመዘገበችበት ሁኔታ አለ ወይንም ደግሞ ሽልማት ያገኘችበት መንገድ አለ። ሀረር የፍቅር ከተማ ነች ይባላል። ሀረር ምንድን ነው? አባቢር ጾም አያሳድር ወይንም ደግሞ እንኳን ሰው ጅቡም በሰላም የሚኖሩበት ወይንም ከሰው ጋር ተባብሮ አብሮ የሚኖሩበት ነው ይባላል እና እነ እነ ልዩ የሆኑ ዩኒክ ባህርያት ሀረር ላይ እና ያለም ማለት ነው ከዩኒስኮ ምዝገባው ቅድም ከታሪክ አኳያም አንድ ሳልጠቅሰው ያለፍኩት ነጥብ ምንድን ነው? ሀረር በነበራት ሰባ ሁለት ሚሮች የራሷ ሳንቲም ከአክሱም ቀጥሎ በኢትዮጵያ የራሳቸው ሳንቲም መገበያያ ሳንቲም የነበራቸው እና እነኚህ ሳንቲሞች በአሁኑ ጊዜ ሀረር ሙዚየም ላይ ለጉብኝትም የሚገኙ መሆኑም በዛን ጊዜ የነበረውን የእድገት ደረጃ ወይንም ደግሞ ከእስልምና ብቻ ሳይሆን ከንግድም ጋር ተያይዞ ያላትን ትልቅ ቦታ ያሳያል ብዬ እገምታለሁ። ሀረር የፍቅር ከተማ ተብላ ለሽልማት እስከ መብቃትም ያም ደግሞ በግብር ተኖረበት የታየ ነው። በእርግጥ ቀደም ባሉት ጊዜያት አሁን ባለው ወቅታዊ ሁኔታ በተለይ የትውልዶች መለዋወጥ የተነሳ ያለው ጥንታዊ ባህላዊ የመከባበር የመፈቃቀር ገጽታ አሁንም ድረስ ጎልቶ ይታያል። ከሌሎቹ ከተሞች ጋር አንዳንድ ቦታ ላይ የመቀያየር አለ። ገሌ መጤ ነው ገሌ አገር በቀል ነው የሚሉ ነገሮች እነኛ አሁን ሀረር ውስጥ የሉም ማለት ይቻላል። አሁንም እንደ ድሮው እንግዳ ተቀባይ በሯ እና ልቧ ለሁሉም ክፍት የሆነች ከተማ ነች ማለት ይቻላል። ድሮ በዘፈንም ሆነ በአኗኗርም ከምትታወቅበት አኳያ ሁለቱ ማሳያው ባለፉት ዓመታት ሀገራችን ላይ የተፈጠሩ የተለያዩ ችግሮች በተለያዩ ከተሞች ላይ በሃይማኖት ይሁን በብሔር የደረሱ ችግሮችን ግዝፈትና ስፋት በምናይበት ጊዜ እና ሀረር ላይ ያንን ነገር ተቋቁማ እንዴት አለፈችው የሚለውን ነገር በምናይበት ጊዜ ይህ የመቻቻል የአብሮነትና የፍቅር ስር የሰደደ መሆኑን እና አንዳንድ ያንን መጤ የሆነ አስተሳሰብ ይዞ የመጣ አካልን ልትሸከም የማትችል መሆኑን በግልጽ ያሳየችበት ሁኔታ ነው ያለው። ፖለቲካ ምህዳሩ፣ የፖለቲካ አስተሳሰቡ በሰው ልጆች አእምሮ ላይ ስለሚኖር የተወሰኑ ችግሮች ይፈጠራሉ። ግን ግዝፈቱና ጥልቀቱን በምናይበት ጊዜ በሌሎች ከተሞች ላይ በቅርበት ካሉ ከሀረር ከተሞች ላይ በጅጅጋም ይሁን በአወዳ ይሁን ሌሎቹም እንደነሻሸመኔ በምናይበት ጊዜ እንደዚህ አይነት የጎላ ችግርም አልደረሰም። ሊደርስ ያሉ ነገሮችንም ያለፈችበት ሁኔታ በምናይበት ጊዜ ሀረር ዲፕ ሩትድ የሆነ የፍቅር የመቻቻል እሴቷ ባለበት ሁኔታ መኖሩን ነው የምናየው። አመልካች ነው ብዬ ነው የምወስደው። አሁንም ያም እንደቀጠለ ነው ያለው ብዬ ነው የምወስደው። የሀረር ከተማ ከዚህ ከአውስትራሊያም ሆነ ከሌሎች የዓለም ከተሞች ወይም ደግሞ እንዲሁም አገር ውስጥ አገር ቤት ያሉ የሀገር ውስጥ ቱሪስቶች ወደ ሀረር ከተማ መጥተው ለመጎብኘት ቢፈልጉ ትየት መሄድ ነው የሚችሉት? ዋነኛ የሀረር የቱሪስት መስህብ የሚባሉት ምንድን ናቸው? የት የት ነው መዳረሻቸው? ለአንድ ቱሪስት ለአገር ውስጥም ሆነ ለውጭ የኢትዮጵያውያንም ሆነ የሌሎች አገር ዜጎች ለመጎብ ለመጎብኘት አሁን እንዲያውም እዚህ ኢንተርቪው በምናደርግበት ጊዜ ጥሩ ጊዜ ነው። ደሞን በኢትዮጵያ አቆጣጠር በሚያዝያ ሀያ አካባቢ የሚኖረን የሸዋሊድ በዓል ይኖራል። የዚህ የሸዋሊድ በዓል ሀረር ላይ በልዩ በደመቀ ሁኔታ ባህላዊ ይዘቱን ጠብቆ በወንድም ከሆኑ የተለያዩ ብሔር ብሔረሰቦችና ሃይማኖት ብንትኖች ጋራ በአብሮ የሚያከብሩት ነው የሀረሪ ብሔረሰብ ባህላዊ በዓል ነው። በዚህ የረመዳን ጾም ከተጾመ በኋላ ስድስቱን የሸዋል ጾም ተጽሞ ከዛ በኋላ ባለው ቀናቶች የሚከበር ነው። ለዛም አንድ ትልቅ ኢቨንት ሀረር ላይ በዚህ ጊዜ ይኖረናል። ሌላው ደግሞ በማንኛውም ጊዜ አንድ ቱሪስት ወደ ሀረር በሚመጣበት ጊዜ ሊያያቸው የሚችሉ ቦታዎችን በምናይበት ጊዜ ዋነኛው ሙዚየሞች አሉ። ከአዲስ አበባ ቀጥላ በሙዚየም ብዛት በኮሌክሽኗም በጣም ሰፋ ያሉ ኮሌክሽኖች የብሔር ብሔረሰቦች፣ የጥንታዊ የሀረርን ምሳሌ የሚገልጹ እንደዚህም ደግሞ የተለያዩ ሃይማኖቶች መገለጫ የሆኑ የባለፉት መንግስታት ቅርሶችም በሙዚየሞቻችን ይገኛሉ እና ቢያንስ ቢያንስ አንደኛው የሸሪፍ ሙዚየም አለ። የግል ሙዚየም ብሔራዊ ሙዚየም አለ። ራምቦ ማዕከል አለ። የማኒስክሪፕት ሙዚየም አለ። የአለላ ስፌት ማለትም ሀረር የምትታወቀው አንደኛው ሌላው በአለላ ስፌት ሆኑ ወይም ገይሞት ይባላል። በዛም የራሱን የቻለ ሙዚየም አላት። እንደዚሁ ቅድም ያልኩት የዚህ የማኒስክሪፕት ሙዚየምም አንዱ ነው። ይሄ በአንድ ሴንተር ላይ ተኩኖ መጎብኘት የሚችሉ ቦታዎች ናቸው። ከዛ ውጭ ደግሞ የጅብ ማብላት ወይንም ደግሞ የጅብ ማሳያ ቦታውም የማታ መዝናኛ ቦታ ነው ማለት እንችላለን። ከዛ ውጭ ደግሞ ጀጎልን ራሱ መጎብኘት እና የዚህ የስኪነ ሕንፃውን እና ኪነ ጥበቡን ማየትም አንዱ የጉብኝት ስፍራ ነው። ከዚህ ውጭ ደግሞ ከሀረር ወጣ ሲባልም እንደ ኮሮሚ የሚባሉ መንደር ጥንታዊ መንደር አለ ከሀረር ጋር ተመሳሳይ የሆነ እሱም የአንዱ የጉብኝት አካል ሊሆን ይችላል። እና ከዛ ውጭ ደግሞ የሀረር የመጣ ሰው ቁንዱዶን በምስራቅ ኦሮሚያ እንደዚህ የቁንዱዶ ፈረሶችንም አይቶ ቢመለስ የባቢሌ ጋር ያሉትን ዝሆኖች ማየት እንደ ፓኬጅ ወስዶ ማየት ይችላል። ከዛ ውጭ ደግሞ የድሬዳዋ ዋሻዎችን ማየት ይችላል። እና እንደ ፓኬጅ ምስራቅ ኢትዮጵያን ወስዶ ሀረርንም ሴንተር አድርጎ ቢመጡ ጥሩ ጊዜ ሊያሳልፉ ይችላሉ። ስፔሻሊ የሚችሉ ደግሞ በዚህ ከረመዳን ጾም በኋላ ባሉ ስድስት ቀናቶች ያለው በበዓል ላይም መታደም የሚፈልጉ ወይንም የሚችሉ ኢትዮጵያውያን ሊሳተፉ ነው ይጥሬን ማቀርበው። ሐረርን ሲባል አብዛኛው የሀረሪ ብሔረሰብ ወይም ብሔርን ህብረተሰብ እንደዚሁ ይመለከታል። በባህሉ ከአለባበሱ፣ ከአመጋገቡ ቅድም እንዳሉት ከአለላው፣ ከዘንቢል ስራው፣ ከመጽሐፍ ጥረዛው በርካታ ነገሮች የሚታወሱበት ነው። የሀረሪ ብሔረሰብን ባህላዊ ገጽታ እንዴት ይገልጹታል? ልዩ የሚያደርገው በሀረር አካባቢ አንዱ መለያዎቹ ምንድን ናቸው? የሀረሪን ህዝብ ከመስተንግዶው ጀምሮ ቅድም እንዳነሱት ከጥበብ በስራዎቹም ሆነ በሴቶችም ሆነ እንደዚህ በወንዶች በጠቅላላው ገጽታ አኳያ በአጭሩ ለማስ ያስቀምጥ አኗኗሩ ትኑን ይገልጸዋል ብዬ ወስዳለሁ። አንደኛው አኗኗሩ ከሌሎች ማህበረሰቦች ጋር ያለው ኢንተራክሽን ነው ወይንም ደግሞ መስተጋብር ነው። ሁለተኛው ደግሞ በራሱ በቤቱ ላይ ያለው መስተጋብርና በቤት አሰራሩ ጀምሮ ያለው የተለያዩ ጥበባትን ማየት እንችላለን። አንድ ቤት ላይ የሀረሪ ካልቸራል ቤቱ እያንዳንዱ ፊቸሮቹ ቤት ውስጥ ያለው የራሱ ትርጉም ያለው ናቸው። ሁሉም የተቀዱት ያው ካለው የእስልምና ስነ ምግባሮች አንፃር የተቀዱ ናቸው። አባት የት ቦታ መቀመጥ እንዳለበት፣ እውቀት ባለቤቶች የት ቦታ መቀመጥ እንዳለባቸው፣ እንደዚሁም ደግሞ ህጻናትም የት ቦታ መቀመጥ እንዳለባቸው። ከዛ ውጭ ደግሞ የተለያዩ ማህበራዊና ማህበራዊ መስተጋብሮችን የሚያከናውኑበት ቁሳቁሶችም ይሁኑ ከጋብቻ እስከ ሞት ድረስ ያሉ የተለያዩ እንትኖችን የሚያከናውኑበት ቤታቸው ላይ ያለበት ሁኔታ ሆኖ እናገኘዋለን፣ ከዲዛይኑ ጀምሮ እስከ ቁሳቁሱ፣ ከሌላ ማህበረሰብ ጋራም በፍቅርና በመቻቻን በአብሮነት በመኖርም የሚታወቅበትና የሚገለጽበት ኖሯቸው። የሰርግና ሞትን ጉዳይ አንስተዋል፣ የተለየ ስርዓት እንዳለው ምን ይመስላል፣ በሀረሪ ብሔረሰብ ውስጥ ጋብቻና ሞት? እንደሚታወቀው አብዛኛው ከሙስሊም ጋራ አንድ ላይ እየተያዘ ነው። ሴቶቹና የወንዶቹ የተለያየ ቦታ ነው የሚኖራቸው። ሀዘኑ ጊዜ ይሄ ምንድን ነው? ቀብር ላይ ወንዱ ነው ቀብር ቦታ የሚደርሰው። እስከዛ ድረስ ግን በጋራ ነው እንትን የሚሉት። የራሱ ስነ ስርአትም ሰፊ ነው ይኖራል ማለት ነው። ከዛ ውጭ ደግሞ በሰርጉ ላይም በምናይበት ጊዜ ከቤት አሰራሩ ላይ ነው የምንጀምረው። በሰርጉ ላይ አንዲት ሴት ለመታጨት የደረሰች ካለች ተጠየቅ ሳያስፈልገኝ እዛ ቤት ውስጥ ገብቼ ቤቱ ላይ የተሰጠሉትን ቁሳቁሶች ወይንም ደግሞ ቤቱ ላይ ያለውን ምንጣፎችን በማየት እዚህ ቤት ውስጥ ልጃገረድ ያልተዳረች ሴት አለች የሚለውን ማወቅ የሚቻልበት እንትን አለ። ከዛ ውጭ ደግሞ ያገባ አለ ወይ፣ እዚህ ቤት ውስጥ ድረዋል ወይ የሚለውንም በነኛ የባህላዊ ሰፌዶቹ ወይንም ደግሞ ከሚሰጠሉት ጌጣጌጦቹ ላይ አንድ ሰው ኤክስፒሪየንስ አይደረግለት ማወቅ ይችላል ቤቱ ላይ። ከዛ ውጭ ደግሞ ያንን አይተው የሚጠይቁበት ኩሸጫት የሚባልበት ወይንም ደግሞ እጮኛ ለመጠየቅ ከዛ በኋላ ደግሞ ወደ ዘገን ወይንም ደግሞ ኒካህ ወደሚደረግበት ከዛ ወደ ሰርጉ የሚሄድበት ሁኔታዎች አሉ። እኚህ ሰፊ ናቸው። በአንድ ጊዜም ልንጨረሳቸው አንችልም። እንደሚያውቁት የኢትዮጵያውያን በተለያዩ የዓለም ክፍለ አገራት ውስጥ ተበትነው ይገኛሉ፣ መኖሪያቸውን አድርገው ግማሾቹም ይመላለሳሉ። ከዛ ውስጥም አንዱ የሀረሪ ማህበረሰብ አባላት እዚህ አውስትራሊያ ውስጥ እንደዚሁ ይገኛሉ። በአውስትራሊያ ለሚኖሩ የሀረሪ ማህበረሰብ አባላትም ሆነ በሌላ የተቀረው ዓለም እንደዚሁም ደግሞ ለመላው ኢትዮጵያውያን ማህበረሰብ አባላት በውጭ ሀገር ነዋሪ ለሆኑ ኢትዮጵያ የሚመለሱበት ወቅት የሀረርን ከተማ እንዲጎበኙ መልእክቶ ምን ይሆናል? በውጭ ለሚኖሩ ኢትዮጵያውያን ዜጎች በዚህ አጋጣሚ በዚህ አጋጣሚ ያው ቅድምም እንደጠቀስኩት ለመላው ኢትዮጵያውያንም እንደገና ደግሞ ትውልድ ኢትዮጵያውያንም አጠቃላይ ሐረርን እንዲጎበኟት፣ ሐረርን እንዲያውቋት፣ ሐረር አንደኛው የኢትዮጵያ ገጽታ መሆኗን በደንብ እንዲያዩዋት፣ የኢትዮጵያ ስልጣኔ ማዕከል መሆኗን ከዛ ውጭ ደግሞ በቅርቡ የሚከበረው ቅድም እንደገለጽኩት መያዝያ ሶስተኛው ሳምንት አካባቢ የሚከበረው የሸዋሊት በዓል ላይም እንዲታደሙ አረብ ተወላጆችን እንደዚሁም ደግሞ መላው ኢትዮጵያውያንን ትውልድ ኢትዮጵያውያንን እጋብዛለው። አረብ ቢመጡ የሚጎበኙት የሚያሳልፉት ጊዜ ከአየሯ ጀምሮ ቆንጆ ጊዜ እንደሚኖራቸው ለማሳወቅ እፈልጋለሁ። ይሄው ነው የኔ ጥሪና ግብዣ። አቶ ተወልዳ አብዶሽ፣ የአረሪ ክልል የባህል ቅርስና ቱሪዝም ቢሮ ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን። እሺ ነው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።